ትናንት የኦኤምኤን ዲሬክተር ጃዋር መሐመድን ለመቀበል በወጣው ህዝብ መካከል በደረሰው መገፋፋትና መረጋገጥ የሶስት ሰዎች ህይወት መጥፋቱ ይታወሳል። ከሰባ በላይ የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል። አንድ ማንነቱ ያልታወቀ ሰው እዚያው ሻሸመኔ ህዝቡ ከተሰበሰበበት ስቴዲየም ራቅ ብሎ አንድ ማንነቱ ያልታወቀ ሰው ቦምብ ይዟል ተብሎ ዘግናኝ በሆነ ሁኔታ ህይወቱ ማለፉም ይታወቃል። የከተማዋ አስተዳዳሪ እርምጃውን ማውገዛቸውን ጠቅሶ ሙክታር ጀማል ዘገባውን አድርሶናል። በጣም ብዙ ቁጥር ያለው የሻሸመኔ ከተማና አካባቢዋ ነዋሪዎች ወደ ሻሸመኔ ስቴዲየም ሲጓዙ የነበረው ከፍተኛ የሰው ቁጥር መተፋፈግና መገፋፋት በመፈጠሩ ለነፍስ መጥፋትና የሰው አካል መጉደል ምክንያት ሆነዋል። ይህ መገፋፋት ከፍተኛ የደህንነት ስጋትና ችግር እየፈጠረ በመምጣቱ በእንግድነት የተገኙት የኦሜን ዳይሬክተርና ፖለቲካ ተንታኙ ጀዋር መሐመድ ከአካባቢው ባለስልጣን ጋር እስቴዲየሙን በመልቀቅ እንዲወጡ ተደርጓል። ትናንት በዕለተ እሁድ ሻሸመኔ ፌሽታና ድግስ አዘጋጅታ ተገፋፍተው ለአካል ተጎድተው ነፍሳቸው ለጠፋ እያዘነች በከተማዋ ለተፈጠረ ኢሰብአዊ ድርጊት ደግሞ ሀፍረቷን ተከናንባ ውላ አድራለች። በዛሬው ዕለት ከተማዋ ሙሉ በሙሉ ሰላማዊ መንፈስ የሚታይባት ሲሆን ነዋሪዋ ግን የተከናወነው ነገር እኛን ስራችንን ባህላ መሆናችንን የማይገልጽ ነውር ነው እየተከናወነብን ሲሉ ነው የሚናገሩት። ቦምቢያዚ ከተባለ ይመታል፣ ሁሉም ሰው ነው። ይህ ግድያ ኦሮሞን አይገልጽም። ኦሮሞ ለነጻነቱ የሚቆም ህዝብ እንጂ ለጥቃትና ህዝብን ለመግደል የሚቆም ህዝብ አይደለም። ከቶም ሸሽመኔ ከተማ ላይ እንዲህ አይነት ነገር ተደርጎ የተልእኮ እንትን ነው ብዬ ነው የምገልጸው። በጣም አዝኛለሁ። በሻሸመኔ ላይ ትላንትና የተከሰተው ነገር በጣም በጣም አሳዝኖኛል። የተሰቀለውን ሰው አውርዱልን እስከ ማለት እስከ መለመን ድረስ እግራቸው ስር ወድቀን እስከ መለመን ድረስ ነበር። ይሄ ነው ይሄን ነገር የሚያደርገውን አናውቅም። ፊት ለፊታችን ብዙ ናቸው። እንግዲህ ይመስለኛል፣ ይህን ነገር ያደረጉት የሻሸመኔ ህዝብ ያለበት አይመስለኝም። በፍጹም የማይገልጸን ማንነታችንንም የማይወክል ነው ነው የሚሉት የምዕራብ አርሲና ሻሸመኔ ከተማ ቄሮ ሰብሳቢ ወጣት ከማልወልይ ወልይ አሁን በተከሰተው ክስተት ላይ በጣም ነው የሚሰማን። እኛ ትላንትና ጠላታችን ሲገለ ራሱ ሰው አልገደልንም። ትላንትና ደግሞ እኛ እቺ ጭላንጭል ባገኘንበት ሰዓት እቺን እንዴት አርገን ነው ጠንካራ አርገን የምንይዘው ብሌን ፍቅር መደመር ብሌን በምንጮበት ሰዓት እኛ ባልጠበቅነው መስመር ሰሩብን። እነዚህን እንደዚህ አይነት አጥፊ ድርጅቱን አጥፊ ተደራጅቶ እንደዚህ አይነት ነገር የሚያደርገውን ይዜም በአካል ለማቅረብ ዝግጁ ቦምብ ይዟል ተብሎ ሲነዛ በነበረው መሰረተ ቢስ ወሬ የሰው ነፍስ አላግባብ መጥፋቱ በጣም አሳዝኖናል ያለው የሻሸመኔ ከተማ ፖሊስ መምሪያ ጽሕፈት ቤት በዕለቱ ምንም የተያዘ ቦምብ አለመኖሩን፣ ወሬው ሆን ብሎ ሁከት ለመፍጠር የተፈጠረ መሆኑን ነው የሚናገሩት። ከተማ ሰሮነ ፖሊስ ብቻ ህብረተሰቡም በጣም ተሰምቶታል። መደረግ የሌለበት ነገር ነው። ከበዓል አኳያም በጣም አስነዋሪ፣ አሳፋሪ ነገር ነው የተደረገው። ምንም አይነት ነገር ያላዘን ሰው በጥርጣሬ ብቻ ይሄ ነው ስለተባለ ብቻ መንገድ ላይ ያባረው እንደዛ ማድረግ አግባብ አይደለም። ሰውየው ላይ የተገኘ ነገር እኛ እስካሁን በፖሊስ ያጠራው ነገር የለም። በከተማችን ደግሞ የተያዘ ቦንብ የለም። በዚህ ምክንያት የሞተውን ሰው ማንነት ለማረጋገጥ እስካሁን ግን አለመቻሉን ቤተሰብ እየተፈለገ መሆኑንም የሻሸመኔ ከተማ ፖሊስ መምሪያ አዛዝ ኮማንደር መኮንን ታደሰ ለአሜሪካ ድምፅ ሬዲዮ ገልጸዋል። ማንነሱን እየፈለግን ነው ስናገኘው ምንም መረጃ ላይ ያላቁት ሁነ የነበረው ታውቃ ሌሎች ነገሮች ያልነበረ በተጨናነቀ ሁኔታ ውስጥ ነው። በግድ አስከፍተን ሬሳውን ያነሳ ነው። ስለዚህ ወደ ስጠል ነው። ቤተሰቡን እየፈለግን ነው ያለ ነው። ለሰው ነፍስ መጥፋትና አካል ጉዳት ምክንያት የሆኑትን የሻሸመኔ ሕዝብ ያወግዛቸዋል፣ አሳዶም ለሕግ ያቀርባቸዋል ብለዋል። የሻሸመኔ ከተማ ከንቲባ አቶ ደስታ ብኩሉ ቦምብ ይዟል በማለት አንድ ግለሰብ ክፉኛ ተደብድቦ ህይወቱ አልፏል። አሰቃቂ የሆነ ግድያና ኢንሁማን የሆነ ነገር ነው የተደረገው የሻሸመኔ ከተማ ሕዝብ ይህንን ድርጊት ይቃወማል፣ አጥብቆ የሚቃወም መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ይህን ወንጀል የሰሩትን ወንጀለኞች አሳደን የገቡበት ገብተን ለህግ አቅርበን ለህዝባችን ከዚህ ወደፊት የምንገልጽ ይሆናል ማለት ነው። ያጋጠመውን ችግር በተመለከተ ሀሳባቸውን እንዲሰጡን አቶ ጀዋር መሐመድ ልናነጋግራቸው ሙከራ ብናደርግም ሳይሳካልን ቀርቷል። ነገር ግን በፌስቡክ ገጻቸው በጻፉት ጽሁፍ በአጋጣሚ ችግር ከፍተኛ ሀዘን የተሰማቸው መሆኑንና ከዚህ ቀደም በሌሎች ከተማ ተይዞ የነበረ ተመሳሳይ ጉብኝት እንደማይደረግና ሙሉ በሙሉ መቋረጡንም ገልጸዋል። ለአሜሪካ ድምፅ ሬዲዮ ሙክታር ጀማል ነኝ ከሻሸመኔ።